በዩናይትድ ስቴትስ መንግስት አዲስ ፕሬዚዳንት ስልጣን መንበር ተረከበ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እኔ ዶናልድ ጄ ትራምፕ የዩናይትድ ስቴትስን የፕሬዝዳንትነት ቢሮ በታማኝነት ባለኝ ሙሉ ኃይልና ችሎታ ለማገልገል፣ የዩናይትድ ስቴትስንም ሕገ መንግሥት ለመጠበቅ ለማስከበርና ለመከላከል ቃል እገባለሁ። እግዚአብሔር ይርዳኝ። ዶናልድ ጄ ትራምፕ አርባ አምስተኛው የዩናይትድ ስቴትስ ፕሬዚዳንት ሆነው ልክ ከአንድ ሰዓት በፊት በዋሽንግተን ከቀኑ ስድስት ሰዓት በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ላይ ቃለ መሐላ ፈጸሙ። ለሃምሳ ስምንተኛ ጊዜ የተካሄደውን ሰላማዊ የፕሬዚዳንታዊ ስልጣን ሽግግር ሥነ ሥርዓት እና የፖለቲካ ባህል እንመለከታለን። ከዋና ዋና ዜናዎችም መካከል ቀደም ሲል እንደተገለጠው ሚሊዮነሩ ዶናልድ ትራምፕ አርባ አምስተኛው የአሜሪካ ፕሬዝዳንት መሆናቸው። ባለቤታቸው የቀድሞዋ ሞዴል መሌኒያ ትራምፕ የዩናይትድ ስቴትስ ቀዳማዊት እመቤት ሲሆኑ ከ200 ዓመት ከአሜሪካ ታሪክ አንጻር የመጀመሪያ የውጭ ዜጋ ቀዳማዊት እመቤት ሆነዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስልጣን መያዝ ለብሪታንያ ብዙም እንዳልተመቸ የተገለጠ። የዶናልድ ትራምፕ የስልጣን ርክክብ ሥነ ሥርዓት ሞስኮ ውስጥ ደግሞ ፈንጠዝያ ፈጥረዋል። ጋምቢያ ውስጥ ያለው ሁኔታ ዛሬ ከአሁኗ ሰዓት የተለየ ነው። ስልጣን በኃይል ለመሸጋገር ግዳጅ ይኖራል ይባላል። ዝርዝሩ በኋላ ይቀርባል። ጤና ስጠልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ አርብ ጥር 12 2009 ዓ ም ተረኛ አስተናጋጆች አሉላ ከበደና አዲሱ አበበነን ፕሮዲውሰራችን ንጉሶ ታምሬ የስርጭት መሐንዲሱም አብሮን ያመሻል ዛሬ ሙሉ ልዩ ዝግጅታችን ከፕሬዝዳንታዊው ቃለ መሐላ ሰላማዊ ስልጣን ሽግግርና እየተካሄዱ ካሉት ልዩ ልዩ ስነ ስርዓቶችና እንቅስቃሴዎች ዙሪያ ይሆናል በቅድሚያም የሰዓቱን የዓለም ዜና ሚሊዮነሩ እና ቱጃሩ ዶናልድ ትራምፕ ቀደም ሲል እንደተገለጠው አርባ አምስተኛው የዩናይትድስ ፕሬዚዳንት ሆነው ከአንድ ሰዓት በፊት ቃለ መሐላ ፈጽመዋል። ከእስከ ዛሬዎቹ የአሜሪካ ፕሬዚዳንቶች በዕድሜ የገፉት የሰባ ዓመቱ ዶናልድ ትራምፕ በሁለት መጽሐፍ ቅዱስ ነው ቃለ መሐላ የፈጸሙት፤ አንድ እጃቸው በወጣትነት በተጠቀሙበት መጽሐፍ ቅዱስ፣ ሌላ እጃቸው የ19ኛው መቶ ክፍል ዘመን ፕሬዚዳንት በሆኑት አብርሃም ሊንከን በተጠቀሙበት መጽሐፍ ቅዱስ ላይ ያስማሏቸው ደግሞ የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ ናቸው። ሌሎች ዜናዎችም አሉን። የዩናይት ስቴትስ ፕሬዚዳንታዊ ቃለ መሐላ ልዩ ስነ ስርዓት ቀደም ብለን እንደገለጽ ነው እኩለ ቀን ላይ ተፈጽሟል። ባልደረባችን ሰለሞን አባተ በስፍራው ተገኝቶ እኩለ ቀን ድረስ የዘለቀውን ስነ ስርዓት ተከታትሏል። አሁንም በመከታተል ላይ ይገኛል። ሰለሞን እንደምን ዋልክ። ሉላና አዲሱ እንዲሁም የተከበራችሁ አድማጮቻችን እንደምናመሻችው። ሰለሞን እንግዲህ ቀደም ብለን በዜናም እንደጠቀም ነው በአዲሱ ዜና ውስጥም እንደተሰማው ዶናልድ ጄ ትራምፕ 45ተኛው ዩናይት ስቴትስ ፕሬዚዳንት ሆነው ቃለ መሐላ ሲፈጽሙ የነበረውን ተከታትለናል። በዜናው እስኪ ከቃለ መሐላ ስነ ስርዓቱ እንጀምር። እሺ፣ እንግዲህ እንዳልከው ቀደም በመግቢያውም ላይ እንደገለጻችሁት ለ58ኛ ጊዜ በተካሄደው ፕሬዝደንታዊ የምረቃ ስነ ስርዓት በዋሽንግተን ዲሲ የጊዜ አቆጣጠር ዛሬ ጥር 12 2009 ዓ ም ልክ እኩለ ቀን ላይ ዶናልድ ጆን ትራምፕ 45 ኛው የዩናይትድ ስቴትስ ፕሬዚደንት ሆነዋል። የፕሬዝደንት ዶናልድ ትራምፕን ቃለ መሃላ የመሩት የጠቅላይ ፍርድ ቤቱ ዋና ዳኛ ቺፍ ጀስቲስ ይባላሉ ጃን ሮበርትስ ነበሩ። እስቲ እንስማው እንከታተለው የቃለ መሃላውን ሁኔታ እኔ ዶናልድ ጄ ትራምፕ የዩናይት ስቴትስን የፕሬዝዳንትነት ቢሮ በታማኝነት ባለኝ ሙሉ ኃይልና ችሎታ ለማገልገል የዩናይት ስቴትስንም ሕገ መንግሥት ለመጠበቅ ለማስከበርና ለመከላከል ቃል እገባለሁ። እግዚአብሔር ይርዳኝ። So help me God. Congratulations, Mr. President. Yeah! <clears throat> <laughs> Mr. President no Yalwa the United States President Donald ጆን ትራምፕ ናቸው። ከሚስተር ትራምፕ ቀድመው ምክትል ፕሬዚደንት ማይክ ፔንስ በጠቅላይ ፍርድ ቤቱ ዳኛ ክላረንስ ቶማስ እየተመሩ ቃለ መሐላቸውን ፈጽመዋል። ከእርሳቸው የቀደሙት ፕሬዚደንት ባራክ ኦባማ እና ባለቤታቸው ሚሼል ኦባማ ድንቅ ሰዎች ናቸው፣ አመሰግናችኋለሁኝ ብለዋል። ፕሬዚደንት ዶናልድ ትራምፕ ከቃለ መሐላው በኋላ ባደረጉት ንግግር ቀጥለውም እንዲህ አሉ። ስልጣን ከአሁኗ ደቂቃ ጀምሮ በአሜሪካ ሕዝብ እጅ ውስጥ ወድቃለች። አገራችንን ለመገንባት ተስፋችንን መልሰን ለመጨበጥ የአሜሪካ ዜጎች ሁሉ አብረን እንሰራለን ብለዋል። እንዲህም አሉ ቀጥለው ጥር 12 ጃንዋሪ 20 እንዲህ ነው ያሉት January 20th, 2017, will as the day the people became the rulers of this nation again. ጥር 22 2017 ዓመተ ምህረት ለዘመናት የሚታወሰው በድጋሜ ህዝቡ የአገሪቱ መሪ መሆኑን ያረጋገጠበት ዕለት በመሆን ነው ተረስተው የኖሩ የአገራችን ዜጎች ወንዶችም ሴቶችም ከእንግዲህ አይረሱም አሁን ሁሉም ሰው እናንተን እያደመጠ ነው በአስር ሚሊዮኖች የምትቆጠሩ ዜጎች በዓለም ታይቶ የማይታወቅ ሕዝባዊ እንቅስቃሴ አካል ሆናቸዋል። ለተራዘመ ጊዜ በሀገራችን ዋና ከተማ ውስጥ ያሉ ጥቂት ሰዎች የመንግሥቱን ስጦታ ወይም ሽልማቶች እያፈሱ ኖረዋል። ሕዝቡ ግን ከዚያ ተጠቃሚ አልሆነም ብለዋል ፕሬዚደንት ትራምፕ። ፖለቲከኞች እየከበሩ፣ ፋብሪካዎች እየተዘጉ መጥተዋል። የእናንተ ቀን ነው አሉ ትራምፕ። ቀጥለው እንስማቸው። ይሄ የእናንተ ቀን ነው። ይህ የእናንተ የደስታ ክብረ በዓል ነው። እናም የዩናይትድ ስቴትስ ኦፍ አሜሪካ ሕዝቦች፣ ይህ የእናንተ ቀን ነው። የትኛውም ፓርቲ የመንግሥቱን ሥልጣን ይቈጣጠረዋል የሚለው አይደለም ዋናው ጉዳይ። የእኛ መንግሥት ሥልጣን በሕዝብ ቁጥጥር ሥር ነው የሚውለው። ፕሬዚደንት ትራምፕ በዚሁ ንግግራቸው ላይ አሜሪካውያን ለልጆቻቸው ትምህርት ቤት እንደሚፈልጉ ደህንነታቸው በተጠበቁ የመኖሪያ አካባቢዎች መኖሩ እንደሚፈልጉ ጥሩ ክፍያ የሚያስገኝ ስራ መስራት እንደሚፈልጉ ተናግረው እናቶችና ሕፃናት በቆረቆዙ ቀበሌዎች ውስጥ እንደሚኖሩ ትምህርት እንደማያገኙ ወንጀል መብዛቱን ተናግረዋል። ይህ የአሜሪካውያን መከራ አሁን እዚህ ያቆማል ብለዋል ፕሬዚደንቱ አንድ ሀገር ነን ሕልማችንም አንድ ነው ብለዋል። ስኬታችንም አንድ ነው ብለዋል። ፕሬዚደንቱ አንዲት ሀገር ነች ያለችን አንድ ዕጣ እንካፈላለን። የመሐላ ቃሌን የሰጠሁትም ለሁሉም አሜሪካውያን ነው ሲሉ ቀደም ሲል ምርጫቸውን ባሸነፉ ጊዜ ተናግረው እንደነበር የአንድነት ስሜት ሊያመጣ የሚችል መልእክት አስተላልፈዋል። የሌሎች ሀገሮችን ድንበሮች እየጠበቅን የራሳችንን ድንበር እንጠብቃለንም አንጠብቅምም ከፍተናልም ብለዋል። ፕሬዚደንቱ የአሜሪካ መሰረተ ልማት እየላሸቀ ለሌሎች ሀገሮች ብዙ ገንዘብ እንሰጣለን ብለዋል። የመካከለኛ ባለገቢ ገንዘብ እየወሰድን ለዓለም እንበትናለን ብለዋል። አሁን ይህ አብቅቷል አሉ። ወደፊት ብቻ እንመለከታለን። ከዛሬ ጀምሮ አዲስ ራዕይ ነው የሚመለከተን የሚጠብቀን። ከዛሬ ጀምሮ አሜሪካ ትቅደም ብለዋል። እያንዳንዱ ውሳኔ የሚተላለፈው ከአሜሪካ ጥቅም አኳያ ብቻ ነው ብለዋል ፕሬዚደንት ትራምፕ። እንከባከባችኋለውኝ አልተዋችሁም፣ ብለዋል አሜሪካውያን። እንደገና እናሸንፋለን፣ ታይቶ እንደማይታወቅ ስራዎቻችንን፣ ድንበራችንን፣ ራዕዮቻችንንና ህልሞቻችንን መልሰን እንቆጣጠራለን ብለዋል ፕሬዚደንቱ። አዳዲስ መንገዶችን፣ አውሮፕላን ጣቢያዎችን፣ የባቡር ሀዲዶችን እንገነባለን ብለዋል። ሁለት መሠረታዊ መርሆችን እንከተላለን አሉ። አክለውም የአሜሪካን ምርት ብቻ እንገዛለን፣ አሜሪካውያንን ብቻ እንቀጥራለን ብለዋል። የእኛን አስተዳደር በሌሎች ላይ አንጭንም፣ አርአያነታችንን እንዲከተሉ ግን እንሰራለን፣ እንዲያንጸባርቅ እንሰራለን ብለዋል። አክራሪ እስላማዊ ሽብር ፈጠራንም እንደሚታገሉ ተናግረዋል፣ እንደሚዋጉ ተናግረዋል። ፕሬዚደንቱ ለዩናይትድ ስቴትስ ተአማኒነታችንን ማንነታችንን እናንጸባርቃለን ብለዋል። የቀለም ልዩነት አይከፋፍለንም ብለዋል። የእግዚአብሔር ልጆች ነን፣ የደማችን ቀለም አንድ ነው ብለዋል። የተፈጠርነውም በአንድ የእግዚአብሔር እስትንፋስ ነው ብለዋል። እግዚአብሔር ልጆቹ አብረው ሲኖሩ እንደምን ደስ ይለዋል ሲሉም ከቅዱስ መጽሐፍ ቃላት ጠቅሰዋል። አብረን ሥራውን ሁሉ እንሰራለን ብለዋል ትራምፕ። እንስማቸው Together, we will determine the course of America and the world for many, many years to come. አብረን በአንድነት የዩናይትድ ስቴትስን የጉዞ መንገድ የዓለምን ሁኔታ በአጠቃላይ ለበርካታ ዘመናት እናቀናለን። ፈተናዎች ይገጥሙናል፣ መከራም ከፊታችን ይኖራል። ነገር ግን ሥራውን እናስፈጽማለን። በነገራችን ላይ ፕሬዚዳንት ዶናልድ ትራምፕ ይህንን ንግግራቸውን የጻፉት እራሳቸው መሆናቸው በተደጋጋሚ ሲነገር ሰምተናል። እዚህ የነበረው ስነ ስርዓት እጅግ ደማቅ ነበረ። አዲሱና አሉላ የቀድሞ ምክትል ፕሬዚደንቶች፣ ሶስት ምክትል ፕሬዚደንቶች ፊታችን ነበሩ። ሚስተር ጂሚ ካርተር ነበሩ፣ ከዚያም ሚስተር ክሊንተን ነበሩ፣ እንዲሁም ሚስተር ጆርጅ ቡሽ አርባ ሶስተኛው የዩናይትድ ስቴትስ ፕሬዚደንት ከነ ባለቤቶቻቸው ተገኝተዋል። ሶስቱም የጠቅላይ ፍርድ ቤቱ ዳኞች ተገኝተዋል። የተወካዮች ምክር ቤት የሁለቱም ምክር ቤቶች ኃላፊዎች ወይም ባለስልጣናት ወይም እንደራሴዎች ተገኝተዋል። በዚህ ቦታ ላይ የተለያዩ የክብር እንግዶች ነበሩ። ብሔራዊውን አደባባይ ሞልቶ የነበረው ሰው በመቶ ሺዎች የሚቆጠር እንደነበረ ተነግሯል። ከእነዚህ ደጋፊዎች መካከል የተለያዩ በድጋፍም በተቃውሞም የተሰለፉ ነበሩ። ጊዜ ካለን መቀጠል እንችላለን። አሉላና አዲሱ መልካም ሰለሞን፣ ጥቂት ደቂቃዎች ስላሉን በዚሁ እንቀጥላለን። ቀደም ብለህ እንደ ጠቀስከው በካፒቶል ደጃፍ የተካሄደው ይህ ስነስርዓት የአደባባይ ስነስርዓት ነው። 나. የአየሩ ጠባይ ምን ይመስላል? ብዙ ጊዜ ቅዝቃዜው የበረታ እንደሆነ ነው የሚታወቀው። አሁን ዛሬ ገር መሀላሉ ላ አየሩ ምናልባት በእንደዚህ አይነት የምረቃ ሥነ ሥርዓቶች ላይ ከተስተዋሉ እጅግ ሞቃት ከተባሉ የአየር ሁኔታዎች መካከል ነው የሚገኘው። አሁን ባለንበት ሁኔታ በአስራዎች ውስጥ የሚገኝ የአየር ሙቀት ነው ያለው። አይብርድም ብዙ ባለፈው ጊዜ በጣም ቆፈን የበዛበት ንፋስ የበዛበት ነበረ እና የአየሩ ሁኔታ ካነሳ አይቀር ልክ ሚስተር ትራምፕ ቃለ መሀላቸውን እንደፈጸሙ ሀያ አንድ ጊዜ መድፍ ተተኮሰና ና ከዛ ወዲያው እንደገና ካፊያ ማርከፍከፍ ጀመረ እና ሰው እዚ አካባቢ ያለው እንደውም በአድናቆት ሲመለከት ነበር። ይሄንን እንደው የታዘብኩትን ልንገርህ ብዬ ነው። ና የድጋፍና የተቃውሞ ቅድም ያነሳነውን እስቲ አንዳንዶቹ ነካነካ እናድርግ ባለችን ጊዜ ደጋፊዎች ብዙ መጥተዋል። ባልደረቦቼ ሶራ ሀለኬና ሱራፌል ሽፈራው በተለያዩ አካባቢዎችም ሆነው ቃለመሃላ ሲፈጽሙ ነበር። እኔም ወደዚህ አደባባይ እየመጣሁ በነበረበት ጊዜ እያየሁ የነበርኩኝ እያነጋገርኳቸው የነበሩ ሰዎች ነበሩ መንገዴን እና ከደጋፊዎቹ መካከል ከካሊፎርኒያ ከባለቤታቸው ጋር እዚህ ዋሽንግተን ዲሲ የገቡት ራንዲ ፎክስ ስለዛ የፕሬዝደንት ትራምፕ ቃል መሃላ ለምን እንደተገኙ ወይም ስለ መገኘታቸው የተሰማቸውን ደስታ ገልጸዋል። እንስማ። ይህ ቀን ለአሜሪካ በእርግጥ ታላቅ ቀን እንደሚሆን በማመን በታላቅ ጉጉት ነው የመጣ ነው። በጣም አስፈላጊ የሆነው ሎጥ ተደርጎ ወደ እውነተኛ እድገት የምናመራበት እንደሚሆን ተስፋ ይዘን ዝግጅቱን እየተመለከትን ነን። ራንዲ ፎክስ ከፕሬዚደንት ትራምፕ አስተዳደር ምን አይነት ለውጥ እንደሚጠብቁም ተጠይቀው ነበር። እንዲህ ብለዋል። በጣም በእርግጠኝነት በኢኮኖሚው፣ በመንግሥት አሰራሩ ለውጥ ይኖራል። በኢኮኖሚው ረገድ የንግዱ ማኅበረሰብና ግለሰቦች እንዲሁም ከተሞችና ቤተሰቦችን የተጫናቸው ሸክም በጣም እንደሚቀል ተስፋ አደርጋለሁ። እውነተኛ የንግድ ሰው ስለሚመራ ያን ለሀገራችን በሚጠቅም መንገድ ይጠቀምበታል ብዬ አምናለሁ። እንግዲህ እንደተመለከታችሁት የዛሬው ስነ ስርዓት ሁሉም ዓለም እንደ እንደታዘበው እጅግ ሰላማዊ የሆነ ከአንድ ፓርቲ ወደ ሌላ ፓርቲ፣ ከአንድ ፕሬዚደንት ወደ ሌላ ፕሬዚደንት በሰላም የተሸጋገረበት ዕለት ነው ስልጣን። በርግጥ ዶናልድ ትራምፕ ለዕለቱ የተለየ ትርጓሜ ሰጥተውታል። ከዋሽንግተን ስልጣንን ወስደን ለናንተ የሰጠንበት ቀን ነው ለህዝቡ ብለዋል። ስለዚህ ጉዳይ እኚ ራንዲ ተጠይቀው ነበረ። ሰላማዊ የስልጣን ሽግግር የአሜሪካ ወግና ባህል ነው። ከዓለም ዙሪያ በተለይ ደግሞ አፍሪካ ውስጥ ይህንን እንከን የለሽ ሰላማዊ ሽግግር እየተከታተሉ ላሉ መልእክቶ ምንድን ነው ተብለው ተጠይቀው ነበር። እንደዚህ ብለዋል። ፎክስ፣ አዎ ይህ ሰላማዊ የስልጣን ሽግግር በተቀረው ዓለም ያልተለመደ እና ለእኛ ደግሞ ብርቅ ምልክታችን ነው እኔ እዚህ ሽግግር ላይ በመገኘቴ ጥልቅ ደስታ ይሰማኛል። በእውነቱ አሁን እየተከታተለን ያለው የዓለም ሕዝብ ልምዱን እንዲከተል እመክራለሁ። በዚህ በአዲሱ የፕሬዚደንት ትራምፕ አስተዳደር ወደ 20 ሚሊዮን የሚሆኑ አሜሪካውያን በኦባማ ኬር ወይም እየተባለ ይጠራ በነበረው ለክፍያ ለአቅም ተመጣጣኝ የሆነ የጤና ጥበቃ ዋስትና ያገኙ የነበሩ 20 ሚሊዮን የሚሆኑ አሜሪካውያን የጤና ዋስትናቸውን ያጣሉ ተብሎ እየተነገረ ነው እና አንድ ስማቸውን መግለጽ ያልፈለጉ ተሳታፊ በዚህ ላይ የተገኙ የሚስተር ትራምፕ ደጋፊ ምናልባት በእድሜያቸው ትንሽ ገፋ ያሉ ናቸው፣ ይህንን ስጋት አስተባብለዋል። እንስማቸው። we've you know he's kind of had, um, አይሆንም የጤና ዋስትናቸውን አያጡም። ሌላ የጤና ዋስትና ህግ እንደሚወጣ ተናግሯል። ዲሞክራቶች ግን ችግር ሲፈጥሩ ቆይተዋል። እንደ ጆርጅ ሶሮስ ያሉ ከበርቴዎች ከሀገራችን ይልቅ ለዓለም ነው የሚያስቡት። ብላክ ላይቭስ ማተር የጥቁር ሕይወትም ዋጋ አለው የሚባሉትን በገንዘብ ይደግፋሉ። ፕሬዚደንት ትራምፕ እነዚህን ችግሮች ሁሉ ያስተካክላል። የፕሬዚደንት ትራምፕ አስተዳደር ወይም ደግሞ ይሄ መጪው አዲሱ አስተዳደር የዛሬውም የቃለመሐላና የምረቃ ስነ ስርዓት በድጋፍ ብቻ አልነበረም የዋለው። በብዙ ተቃዋሞዎችም እንዲህ በየቦታው ታጅቦ ነው የዋለው እና ዛሬ ሰፊ ተቃውሞ እየተካሄደ ነው። ሰሞኑንም ይካሄዳል። በተለያዩ ፕሮግራሞች ተይዟል። ከተቃዋሚዎቹ መካከል ከሰሜን ዳኮታ ጭምር የመጡ አሉ። አንዱ እንዲህ ሲሉ ተናግረዋል። We're standing በሰላማዊ ሰልፍ ላይ የተገኘ ነው። ለሰሜን ዳኮታ ሊሰራ ለታቀደው የተፈጥሮ ጋዝ ማስተላለፊያ ቧንቧ እንዳይሰራ በሚል የተቃውሞ ድምጻችንን ለማሰማት ነው። ከዚያው ከሰሜን ዳኮታ እርሳቸውን ተከትለው የመጡ ሴትም አሉ። እርሳቸውም ተቃዋሚ ናቸው። እንስማቸው አስተያየታቸውን። ይህ ዜማ በየቀኑ ሴቶች ወደ ወራጅ ውሃ ሲጓዙ ያዜሙት የነበረ ቆየት ያለ ዜማ ነው። ግጥሙም ተፈጥሮን የሚያደንቅ ነው። የዓለማችንን የአየር ንብረት በተመለከተ ድምፃችንን ለማሰማት ነው እዚህ የተገኘ ነው። በሰላማዊ መንገድ በጸሎት እያሰብን ሰልፋችንን እንቀጥላለን። ስለዚህ ስለ ውሃ ታላቅ ጥቅም የሚናገረውን ዋተር ሂል ማይ ባዲ የተሰኘውን ዜማ በአንድነት እንዘምር። Water, የትራምፕን የምርጫ ዘመቻ ተከትሎ መጣ የሚባል ሌላም ስጋት አለ። በዘመቻው ውስጥ እየተንጸባረቀ የመጣ አሁንም በየቦታው ሰፍኖ የሚገኝ የዘረኝነት መንፈስ ይህንን ለመቃወም ወጥቻለሁ ያሉም አሉ። እንስማቸው። እዚህ ስለተገኘው በጣም ደስተኛ ነኝ። እኔ የመጣሁበት አካባቢ ትራምፕን በጣም ይወዱታል። ልክ እንደ አዳይ ነው የሚያስቡት። እኔ ከእነሱ የተለየው ነኝ። ስለዚህ እዚህ ቦታ ትራምፕን ከማይደግፉ ሰዎች መካከልና በትልቅ ነገር መካከል በመሆኔ ደስ ብሎኛል። ዘረኝነትና ጥላቻ በተሞላበት በአሁኑ ሰዓት የእኛን ሰው መሆን የሚለውጠው ነገር የለምና እርስ በርሳችን መዋደድ አለብን። ስለዚህ ሰው እንደመሆኔ የሚታየኝ ተስፋ ነውና፣ ስለዚህ እዚህ የተገኘሁት የተስፋን መልእክት ለማስፋፋት ነው። የማስተላልፈው መልእክት ተስፋን ነው። እንግዲህ አዲሱና አሉላ የዛሬው ዝግጅት በአጠቃላይ ከሞላ ጎደል የፕሬዚደንቱ ምረቃ ስነ ስርዓት ይህን ነበር የሚመስለው እጅግ የደመቀ እጅግ የሚያምር ስነ ስርዓት ነበረ ጊዜ ካለን ደግሞ ወደ ኋላ እንመለሳለን በመስኮነን ሶራ ሀለኬ ሱራፌል ሽፈራው ተወልደ ወልደ ገብርኤል እንዲሁም ደግሞ በስቱዲዮ መላ ባልደረቦቻችን ነን ይህንን ቅንብር ያዘጋጀ ነው ሰለሞን፣ እናመሰግናለን መሰግናለን። እንዳልከ ወደ ኋላይን ወደ ኋላ ላይ መልስ እናገኛለን። መልካም ጊዜ እግዚአብሔር ይስጥልን። እመሰግናለሁ፣ አዲሱ። ከዩናይት ስቴትሱ ፕሬዚዳንታዊ ሰላማዊ የስልጣን ሽግግርና የቃል መሀላ ስነ ስርዓት ውጭ ያሉ እሱንም ጭምር የሚመለከተው የሰዓቱን የዓለም ዜናዎች ደግሞ በአጫጭሩ አሰማን። መልካም፣ ቀደም ሲል እንዳልነው ሚሊዮነሩ ዶናልድ ትራምፕ ቀደም ሲል ተገልጧል፣ አርባ አምስተኛው የዩናይትድ ስቴትስ ፕሬዚዳንት ሆነው ከአንድ ሰዓት ከ20 ደቂቃ በፊት ቃለ መሀላ ፈጽመዋል። የመጀመሪያው በእድሜ የገፉ ፕሬዚዳንት መሆናቸው ነው። ዶናልድ ትራምፕ ዶናልድ ትራምፕ ሰባ ዓመታቸው ነው። ቃለ መሐላውን ያስፈጸሟቸው ደግሞ የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ መሆናቸው ታውቋል። የቀድሞዋ ሞዴል ሜሊኒያ ትራምፕ የዩናይትድ ስቴትስ ቀዳማዊት እመቤት ሆኑ። ወደ 200 በሚጠጋ በዩናይትድ ስቴትስ ታሪክ አንዲት የውጭ ዜጋ የአሜሪካ ቀዳማዊት እመቤት ሲሆኑ ሚላኒያ የመጀመሪያዋ ናቸው። ሚላኒያ ወደ 2 ሚሊዮን ገደማ ሕዝብ የሚኖርባት የቀድሞዋ ዩጎዝላቪያ የስሎቬኒያ ተወላጅ ናቸው። የአዲሱ የዩናይትድ ስቴትስ ፕሬዚዳንት የዶናልድ ትራምፕ ወደ ስልጣን መምጣት ለብሪታንያ ብዙም አልተመችም። ብዙ እንግሊዛውያን የዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንትነት እንዳሳሰባቸው ከተቃዋሚዎቹ አንዱ የሆኑትና የቀድሞ የእንግሊዝ ውጭ ጉዳይ ሚኒስትር ማከም ራፍኪን ገልጠዋል። እኒህ የእነዚህን ሰዎች ሀሳብ እኔም እጋራለሁ ብለዋል። የዶናልድ ትራምፕ የስልጣን ሽግግር ሞስኮ ውስጥ ፈንጠዝያ የፈጠረ ይመስላል። የተወሰኑ ሩሲያውያንና የውጭ ዜጎች በአንድ የሞስኮ ቡና ቤት ውስጥ ተሰባስበው ትራምፕ አስደናቂው ሰው፣ ትራምፕ ታላቁ ሰው እያሉ ጽዋዎቻቸውን በደስታ ሲያጋጩና ሲዝናኑ ተስተውለዋል። ጋምቢያ ውስጥ ያለው ሁኔታ ዛሬ በአሁኗ ሰዓት ዩናይትድ ስቴትስ ውስጥ ካለው እውነታ የተለየ ነው። በምርጫ የተሸነፉት የጋምቢያ ፕሬዚዳንት ያህያ ጃሜህ ስልጣኑን አለቅም በማለታቸው የምዕራብ አፍሪቃዎቹ አገሮች ማለትም የጊኒና የሙሪቴኒያ መሪዎች ዛሬ አርብ ወደ ጋምቢያ ዋና ከተማ ባንጁል እያመሩ መሆናቸው ተሰምቷል። በህግ አምላክ ሊሏቸው ጃሜህ ስልጣኑን ላሸናፊው ፕሬዝዳንት በፈቃዳቸው ካለቀቁ ወታደራዊ የኃይል እርምጃ ይወሰድባቸዋል ተብሏል። በዩናይትድ ስቴትስ የተካሄደ የአየር ጥቃት ከመቶ በላይ የአልቃይዳ ተዋጊዎችን ገደለ ሲል የዩናይትድ ስቴትስ መከላከያ ሚኒስቴር ለቪኦኤ አስታውቋል። ጥቃቱ የተካሄደው ሶሪያ ውስጥ በምትገኘው ከአሌፖ ወጣ ብሎ ነው። ቦይንግ ቢ52 የጦር አውሮፕላን ነው ጥቃቱን ያካሄደው። በመጨረሻም የሜክሲኮ መንግስት የህገ ወጥ አደንዛዥ እጽ አስተላላፊውን ኤልቻፖ ጎዝማንን የሞትና ሌላም ቅጣት ሊፈረድበት ወደሚችልበት ወደ ዩናይትድ ስቴትስ ልኮታል። ዜና አበቃ። አድማጮች የምትከታተሉት የዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚያስተላልፈውንም በዩናይት ስቴትስ ፕሬዝዳንታዊ ቃለ መሀላና ሰላማዊ የስልጣን ሽግግር ስነ ስርአት ና እንዲሁም የፖለቲካና የፖለቲካ ባህል ላይ ያተኮረ ልዩ ዝግጅት ነው። ፕሮግራማችን ይቀጥላል። ዘመን የጠገበውና በወጉም መሰረት ለሶስት ቀናት የሚዘልቀው ይህ የዩናይት ስቴትስ የፖለቲካ ትዕይንት በወጉ የተቀናበረ የፖለቲካ ቲያትር ነው ይባላል። በትናንትናው እለት ከዋሽንግተን ዲሲ አቅራቢያ በምትገኘው የአርሊንግተን ከተማ ባለውና ከ400 ሺህ በላይ የዩናይት ስቴትስ ጦር ሰራዊት አባላትና ቤተሰቦቻቸው ከተቀበሩበት መካነ መቃብር የትናንቱ ተመራጭ ፕሬዚዳንት ዛሬ ፕሬዚዳንት ሆነዋል። ፕሬዚዳንት ዶናልድ ትራምፕ የመታሰቢያ አበባ ጉንጉን ባስቀመጡበት ስነ ስርዓት ነው የጀምረው። በዋሽንግተኑ የፕሬዚዳንት ሊንከን መታሰቢያ ሐውልት አቅራቢያ በተካሄደ ልዩ የሙዚቃ ትዕይንት ተገኝተዋል። ማምሻው ላይ በዋሽንግተኑ ዩኒየን ስቴሽን በሚል በሚታወቀው የባቡር ጣቢያ በሻማ መብራት የተከናወነውን ልዩ የራት ግብዣ ስነ ስርዓት ና ሌሎች ፕሮግራሞችን ተሳትፈዋል። ዛሬ ማለዳ ላይ ሚስተር ትራምፕ ና የቤተሰቦቻቸው አባላት በዋሽንግተን ዲሲ የአምልኮ ስነ ስርዓት ተሳትፈዋል በቤተ ክርስቲያን በማስከተልም ሚስተር ትራምፕ እና ባለቤታቸው መላኒያ ትራምፕ ወደ ዋይት ሀውስ አምርተው ከፕሬዚዳንት ባራክ ኦባማ ና ከባለቤታቸው ቀዳማዊ እመቤት ሚሸል ኦባማ ጋር ቡና ከጠጡ በኋላ በወግና ባህሉ መሰረት በአንድነት ስነ ስርዓት ወደሚካሄድበት ዩናይት ስቴትሱ ምክር ቤቶች መቀመጫ ካፒቶል ህይል አቅንተዋል። እኩለ ቀን ላይ ቀደም ሲል እንዳልነው፣ በተከናወነ ስነ ስርዓት ሚስተር ትራምፕ በጠቅላይ ፍርድ ቤቱ አብይ ዳኛ ጆን ሮበርትስ አማካኝነት ከእርሳቸው አስቀድሞ ምክትላቸው ፔንስ በጠቅላይ ፍርድ ቤቱ ዳኛ ክለረንስ ቶማስ አማካኝነት ቃለ መሐላ ፈጽመዋል። ከዚያም ፕሬዚዳንት ኦባማ የስልጣኑን መንበር ለአዲሱ ፕሬዚዳንት ዶናልድ ጄ ትራምፕ አስረክበው የግል ሕይወታቸውን ለመጀመር ተሰናብተዋል። እጅግ የገነነውን የፖለቲካ ፍትጊያና ና አንዳንዴም የከፋ ለተሰኘ ብርቱ ትንቅንቅ እንግዳ ላልሆነው ነፃው የዩናይትድ ስቴትስ የምርጫና የፖለቲካ ሂደት እንኳን ፍጹም እንግዳ ና በታሪክም ያልተለመደ መከፋፈል ያሰፈነ ከተባለው ጉዞ በኋላ ሰላማዊው የስልጣን ሽግግር ወጉን ጠብቆ እውን ሆኗል። ለመሆኑ ይህ ሰላማዊ የስልጣን ሽግግር ምን ማለት ነው? የፖለቲካ ተንታኝ ጋብዘናል። ዶክተር ብሩክ ኃይሉ በኦሃዮ ስቴት ዩኒቨርሲቲ የዓለም አቀፍ አመራር ማዕከል ዲሬክተር ናቸው። በዩናይት ስቴትስ የቀድሞ የኢትዮጵያ ምክትል አምባሳደር ሆነውም አገልግለዋል። በተጨማሪም በፓሪስ የተባበሩት መንግስታት ትምህርት የባህልና ሳይንስ ድርጅት ዩኔስኮ ቋሚ ምክትል አምባሳደር ሆነውም አገልግለዋል። ዶክተር ብሩክ መስመር ላይ ያሉ እንደምን ዋሉ? ጤና ይስጥልኝ። እግዚአብሔር ይመስገን። እንደምን ናቸው? ከባልደረባዬ አዲሱ አበበ ጋር እንግዲህ ቀደም ብለው እንደተከታተሉት ይህን ሰላማዊ ሽግግር ምንነት፣ እንዲሁም ተዛማች ጥያቄዎች አንድ ሁለት እናነሳለን ወደ ኋላ ላይ ወይም ሰሞኑን ገፋ ያሉ የሚተነተኑ ጥያቄዎች ይኖራሉ። ምን ማለት ነው ለመሆኑ ከዚህ ሰላማዊ ሽግግር ሌሎች ምን ሊማሩ ይችላሉ የሚለውን ነገር ለማሳያ ያህል ምንድን ነው ይህ ሰላማዊ ሽግግር ከዚህ ሁሉ አስቸጋሪና ምናልባትም ያልተለመደ የሚሰኝ የፖለቲካ ትንቅንቅና ምርጫ ሂደት በኋላ? በቅድሚያ አመሰግናለሁ ለጥያቄ በቅድሚያ አቶ አዲሱ እንደምንዋል ዋልክላለሁ። ሰላምታዬ ይድረስህ። ይሄ የአሜሪካ ዛሬ ያየ ነው እኔም ሰላም እላለሁ ማይክሮፎን ቶሎ ስላልተከፈተልኝ ነው ዶክተር ብሩክ ደህና ነህ እሺ ደህና እግዚአብሔር ይመስገን ደህና አሜሪካን እንግዲህ ለየት አታሉላ ጥያቄ ለመመለስ በጣም የተለየች ሀገር የሚያደርጋት ምንድን ነው በሰላም በመጨባበጥ በመከባበር መጨረሻ አንዱ የተመረጠው ፕሬዚደንት ስልጣኑ ሲያበቃ ለሚቀጥለው ስልጣኑን የሚያስረክብበት ስርዓት አለ። ይሄ ስርዓት ሪሊ ሊቪንግ ስርዓት ነው የሚባለው ማለት ይኸው ሳይቋረጥ ሁለት መቶ አርባ ዓመታቸውን ተይዟል። አሜሪካ እና ከሌላው ሀገር ጋር ስናወዳደረው ብዙ ሀገራት አልታደሉም ማለት ይቻላል። በተለይ ታዳጊ ሀገሮች እንደው ምንም ጥሩ ይቅርታ ማቋረጫ ለማሳቡክ ካልገፉበት ይቀጥላሉ። ወደ የሌላውን ሀገር አልታደሉም ቢሉ አሁን ቀደም ሲል በዜና የጠቀስነው የጋምቢያ ጉዳይ ትዝ ይላል እና ከአፍሪካ ሀገሮች ጋር እስኪ ያነጻጽሩት አብረው በጣም ይሄ የአፍሪካ ሀገር የሚገርሙ አሁን ጋምቢያ ክልል ጃሜ ይኸው ሀያ ሁለት ዓመታቸው ነው። እንዲሁም እግዚአብሔር ያው እስልምና ተከታይ ስለሆኑ አላህ ሹክ እንዳለኝ በነገረኝ ለአንድ ቢሊዮን ዓመት ግዛ ነው ያለኝ የሚሉ ሰው ናቸው። በጋ ማስረጃ እና እንግዲህ ይሄን ስናይ ሪል የሚያሳዝን የሚያስለቅስን ይሆናል። ለምን እንግዲህ አንድ መሪ ሲሆን መሪነቱ ተጠሪነት ለህዝብ ነው ሲል መወስዶም ውሳኔዎች በሙሉ ለህዝቡ ጥቅም ነው እያለ በሚልበት ጊዜ በአንጻሩ ግን የህዝብን አመኔታ ከበሬታ፣ እንደው ቦታ ለመስጠቱ ስልጣኑም ሲያበቃ እግዚአብሔር ይመስገን እስካሁን አገሬን አገልግያለሁ። አሁን ደግሞ ለባለተራ አገሪቷ የአንድ ሰው አይደለችማ የሁሉም ሀገር ስለሆነች በዛ መልክ ስልጣን ማስረከብን በአፍሪካ ሀገሮች በሚያሰሩ ሁኔታ ነው። እርግጥ ባለፉት አስራ አምስት ሀያ አመታት ትንሽ ለውጥ ታይቷል። ትንሽ እንደ ጋናን የመሳሰሉ ነቃ ነቃ የሚያነቃቁ ሀገሮች አሉ። በዲሞክራቲክ ስርአት መሸነፍና አሸናፊና ተሸናፊ ተጨባብጦ አንዳንዴም ግራንቻ አቻ ግራንቻ ቢኖርም የመረካከብ ሁኔታ ሴኔጋል በጣም የታወቀች ናት። ወደ ታችሁም ደግሞ ደቡብ አፍሪካ እንደገናም ደግሞ ወደ ቦትስዋና ብንሄድ እና በትእዛዝ አካባቢ ያሉት አንዳንድ ሀገሮች ጥሩ እናያለን። ግን በአብዛኑ በአፍሪካ ሀገሮች ይሄ ሁኔታ ስላልታየ ነው አልታደልንም የምንለው። ምክንያቱም እርግጠኛ ነኝ ነገም ተነገ ወዲያም እናንተ ትዘግቡታላችሁ። ስንት ህዝብ ሚሊዮን ህዝብ ነው በአለም ላይ ጊዜ ወስዶ የሚያው ምንድን ነው የአሜሪካ ደስታና የአሜሪካ ሳክሰስ በእጅ ተጨባብጦ ስልጣን መረካከብ፣ አርባ አራተኛው ፕሬዚደንት ኦባማ፣ አሁን ፕሬዚደንት ኦባማ አይደሉም፣ የቀድሞ ፕሬዚደንት ናቸው። ተራ ዜጋ ሆነዋል። በቅጽበት በአንድ ሰከንድ ወደ ተራ ዜጋነት ነው የወረዱት። በአንድ ሰከንድ ቅጽበት ደግሞ ፕሬዚደንት ትረምፕ ትረምፕ ሆኖ ስልጣን ተረክበዋል። ይህን ራሱ አፍሪካ፣ ኤዥያና ላቲን አሜሪካ ያለው በቢሊዮን የሚቆጠር ህዝብ ይህ ራሱ ተስፋ ስለሚሰጠው ሰው ላይ ደግሞ በተስፋና በህልም ስለሚኖር በትኩረት ትኩረት ስቦ ቀልቡን ስቦ የሚያ ይሆናል ማለት ይላለ ዶክተር ቀደም ሲል እናንተም ትዘግቡበታላችሁ ብለዋል። መዘገብ ብቻ ሳይሆን በሰፊው እንመለስበታለን። እርስዎንም እናሳተፍ ይሆናል እርስዎን በትክክል እናሳትፋለን። የምርጫው ሁኔታ አወዛጋቢ ጉዳዮች ያሉበት ሂደቱም በብዙ ድንገቶች የተሞላ እንደመሆኑ ሰላማዊ ሽግግር ግን በዚህ ሁሉ መሀል መካሄድ መቻሉን ተንተርሶ ተከታታይ ፕሮግራሞች ውስጥ መልሰን እናገኘታለን። ለአሁኑ እናመሰግናለን ዶክተር ብሩክ ዜርስልን። እኔም አመሰግናለሁ። በሰላም ቆዩ። ወደ ሚቀጥለው ከዚሁ ከስልጣን ሽግግሩ ጋር በተያያዘ ዘገባ ወደ አተኮረው እንሄዳለን። ዶናልድ ትራምፕ ዛሬ ቃለ መሐላ ፈጽመው የፕሬዝዳንትነቱን ስልጣን እንደተረከቡ ሌላ ከፍተኛ ቦታ የሚያጎናጽፍበት ስልጣንና ዝና ላይ ደረሱ ማለት ነው ፌዝ ላፒዶስ እና ካትሪን ጊብሶን ያጠናቀሩት ዘገባ አለ። አዳነች ፍስሐ እየታቀርብልናለች። የዶናልድ ትራምፕ የዋይት ሀውስ ጎዳና የተጀመረው ባለፈው ሰኔ ወር ኒውዮርክ ከተማ በሚገኘው ሆቴላቸው ሆነው ለፕሬዝዳንትነት እንደሚወዳደሩ ባስታወቁበት ወቅት ነው። በኦፊሴል ለዩናይትድ ስቴትስ ፕሬዚደንትነት እየተወዳደርኩ ነው። ሀገራችንን እንደገና ታላቅ እናደርጋታለን። በመንግሥት ስራ ተሰማርቶ የማያውቁት ሰው ዛሬ የሀገሪቱ 45ተኛ ፕሬዝደንት ለመሆን ቃለ መሐላ ፈጽመዋል። ዶናልድ ትራምፕ ኒውዮርክ ከተማ ውስጥ ኩዊንስ በተባለው ወረዳ የተወለዱ ሲሆን በአባታቸው ፍሬድ በተመራ ባለጸጋ ቤተሰብ ነው ያደጉት። አባታቸው በቤቶች መገንባትና መሸጥ ስራ የተሰማሩ ነበሩ። ባሮት ሮሲ የተባሉ የፖለቲካ ሳይኮሎጂስት ማለት የስነ አእምሮ ጥናት ባለሙያ ስለ አባታቸው ባህሪ ያብራራሉ። አባታቸው ፍጹም ታዛዥነትን የሚጠይቁና ብዙ የሚጠብቁ ኃይለኛ አለቃ ነበሩ። ዶናልድ ትራምፕም የሚያንጸባርቁትን ባህሪ የወሰዱት ከአባታቸው ነው። ትራምፕ ታወር የተባለውን ዝነኛ ሕንጻ ከመገንባት አልፈው የግል ዝናቸውን ለማስፋፋት ችለዋል። በምርጫ ዘመቻቸው ሊረዳቸው የቻለ የሚዲያ አያያዝም አዳብረዋል። ኤድዋርድ መርመልስቴን የተባሉ ጠበቃ ያብራራሉ። ኒውዮርክ ከተማ ውስጥ የንግድ ስራን ለማንቀሳቀስ በጣም ጠንካራና የስራ ተነሳሽነት ያለው ሰው መሆኑን ይጠይቃል። እሳቸው ታዲያ ለኒውዮርክ ከተማ ነጋዴነት የሚያመቹ ናቸው። ያልተሳኩላቸው ጊዜያትም ነበሩ። በቁማር መጫወቻ ንግድ ከስረዋል። በቤቶች ገበያ ላይ በደረሰ ውድቀትም ተጎድተዋል። ትራምፕ ዩኒቨርሲቲ የማጭበርበር ክሶች ተመስርተውበታል። ሁለት ጊዜ አግብተው ፈትተዋል። አምስት ልጆቻቸው በምርጫ ዘመቻቸው ወቅት ዓብይ ሚና ተጫውተዋል። የግል ሕይወታቸውም የንግድ ስራዎቻቸውን ያህል ትኩረት መሳቡ አልቀረም። ይሁንና ዶናልድ ትራምፕ በሁለት ሺዎቹ ዓመታት በቴሌቪዥን በነበራቸው ፕሮግራምና ፕሬዝደንት ኦባማ በዩናይትድ ስቴትስ አልተወለዱም በሚል ባስነሱት የጥርጣሬ ዘመቻ እንደገና ዝናቸው ተነሳ። ለፕሬዝዳንትነት ይወዳደሩ በነበሩበት ወቅት ግን አባባላቸውን ለመካድ ሞክረዋል። ሂሪ ሂላሪ ክሊንተን ከስድስት ዓመታት በፊት ለፕሬዝደንትነት ይወዳደሩ በነበረበት ጊዜ የጀመሩትን መራራ ጭቅጭቅን ነው የጨረስኩት። ትራምፕ 16 ሪፑብሊካውያን ተወዳዳሪዎችን አሸንፈው ነው ሪፑብሊካዊውን ፓርቲ ወክለው ለመወዳደር የተሰየሙት። ይሁንና ሜክሲካውያንን በመዝለፍ ከመስመር መውጣታቸው አልቀረም። ሕገወጥ አደንዛዥ ዕፅን እያስገቡ ነው፣ ወንጀልን እያመጡብን ነው፣ የወሲብ ጥቃትም ይፈጽማሉ። ስለ ሙስሊሞች ደግሞ የሂለሪ ክሊንተን ጎጂ የኢሚግሬሽን እቅድ ብዙ ጽንፈኛ ሙስሊሞችን ወደ አገሪቱ ያስገባል። ህብረተሰባችንን ብቻ ሳይም መላ የኑሮችን ዘይን አደጋ ላይ ይጥላል። በሴቶችም ላይ ጸያፍ አባባል ሰንዝረዋል። ትራምፕ የውድድሩን ምርጫ ካሸነፉ በኋላ አነጋገራቸውን ለዘብ አድርገዋል። አነጋገራቸው በአሜሪካ ህብረተሰብ ላይ የሚኖረውን አንደምታና ሀገሪቱ በዓለም ላይ የሚኖራት ቦታን በሚመለከት ቃለ መሐላውን ከፈጸሙ በኋላ በሚወስዱት እርምጃ የሚታይ ይሆናል። አድማጮች፣ ልዩ ዝግጅታችን ይቀጥላል። እንደ ተመራጩ ፕሬዚዳንት ዶናልድ ትራምፕ ሳይሆን ቀጣዩ ምክትል ፕሬዚዳንት ማይክ ፔንስ ረዥም የህዝብ አገልግሎት ሪከርድ አላቸው። ይላል ተከታዩ ዘገባ። በህዝብ ተወካዮች ምክር ቤት ለስድስት የስራ ዓመታት ወይም ለስድስት ዘመኖች ዓመታት አይደለም፣ ለስድስት የስራ ዘመናት አገልግለዋል። አንዳንዴ ችግር ቢገጥማቸውም የኢንዲያና ስቴት አስተዳዳሪም ነበሩ። ባልደረባችን ፌደስ ቀደም ብላ ያቀረበችው ስለ እኚሁ ለፕሬዚዳንቱ በጣም ቅርብ ስለሆኑት ሰውም ተጨማሪ ዘገባ አጠናቅራለች። ዚዮን ጽዮን ግርማ ይሳቅርባለች ማይክ ፔንስ ጠንካራ የወጋ አጥባቂ ሪከርድ ያላቸው የማዕከላዊ ምዕራብ አሜሪካ ሰው ናቸው። እኔን በደንብ የሚያውቁኝ ሰዎች ካሉ እኔ በቅድሚያ ክርስቲያን ወጋ አጥባቂ እና የሪፐብሊካን ፓርቲው አባል ነኝ። በዚሁ ቅደም ተከተል ማይክ ፔንስ ከተወለዱበት ክፍለ ግዛት ምን እሴቶችን ተጠቅመዋል? ራንዲ ዲክሌኒ በዓለም አቀፋዊ ምክር ሰጪ ድርጅት ውስጥ ሸሪክ ናቸው፣ ያስረዳሉ። ጥሩ ሰዎች ጥሩ ተግባራትን የሚያከናውኑት ሰው እንዳየላቸው አይደለም። እንደ ኢንዲያና ካለ የሀገሪቱ ማዕከላዊ ግዛት የሚመጣ ሰው የሚያደርገው ይህንኑ ነው። ፔንስ በ1990ዎቹ ዓመታት የአንድ ወጋ ጥባቂ ሬዲዮ ፕሮግራም አዘጋጅ በነበሩበት ወቅት ስለ መጻዩ ተስፋቸውና ስለ መንግስት አገልግሎት ጊዜያቸውን ወስደው ይነጋገሩ የነበረው ከዓለም አቀፋዊ ምክር ሰጩ ድርጅት ሸሪክ ከራንዲ ዲክሌኒ ጋር ነበር። ያን የማስተላለፍ ይፈልጉ የነበረው መልእክት በጣም አዎንታዊና አነቃቂ ነበር። በዩናይትድ ስቴትስ ምክር ቤት አፈ ጉባኤ ፖል ራያንም ስለ ማይክ ፔንስ የሚሉት የሚሉታ አላቸው። አማኝ ናቸው። በእምነታቸው የጸኑ ሰው ናቸው። ልታምናቸው የምትችል ሰው ናቸው። የወጡት ደግሞ ከወግ አጥባቂ እንቅስቃሴውና ከአሜሪካ የደም ጋን ነው። ማይክ ፔንስ ከዚህ ቀደም ሁለቴ የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት አባል ለመሆን ያደረጓቸው ሙከራዎች አልተሳኩላቸውም ነበር ሆኖም በመጨረሻ በ20 ዓ ም የኢንዲያና እንደራሴ ተብለው ኮንግረሱን ተቀላቀሉ ፔንስ በእርግጥ በዋሽንግተን ልምድ መቅሰም ችለዋል ለህዝቦች ችግር ምላሽ መስጠት የሚችለው ግን መንግስት ብቻ እንዳልሆነም ተረድተዋል ማይክ ፔንስ ለህይወታችን እኛው ራሳችን የተሻለ ዕቅድ ማውጣት ስንችል አንድ በሩቅ ያለ ምሁር በሀገራችን መዲና ተቀምጦ የሚበጀንን ሲነግረን መስማቱ ሰልችቶናል። ፔንስ እንደ አውሮፓውያን አቆጣጠር በ2012 ከዋሽንግተን እንደገና ወደ ኢንዲያና ተመለሱ። የክፍለ ግዛቱ አስተዳዳሪ ሆነው ለማገልገል ነበር የተመለሱት። በዚያ ብዙም አልተመቻቸውም። በጽንስ ማስወረድ ጥያቄ፣ በተመሳሳይ ጾታ ጋብቻና በሃይማኖት ነጻነት መካከል የተነሳውን ከባድ ውዝግብ አስተዳደራቸው አስታርቆ ለመጓዝ ፈታኝ ሆኖበት አልፏል። ፔንስ ስለዚህ እንዲህ ብለዋል፣ ሕጉ የንግድ ድርጅቶች ለማንኛውም ሰው አገልግሎት መስጠት እንዲከለክሉ ፈቃድ አይሰጥም። ፔንስን ለዚህ ከፍተኛ የስልጣን ቦታ ያመጣቸው ጠንካራ እምነታቸው ነው ይላሉ የጆርጅ ዋሽንግተን ዩኒቨርሲቲ የሕግ ባለሙያው ጌሪ ኖርድሊንጀር። በዶናልድ ትራምፕ ላይ ጥርጣሬ ያላቸው የወግ አጥባቂ ክንፍ አባላት በፔንስ ላይ እምነት እንዳላቸው ያውቃሉ። ብዙ ልምድ ያላቸው ሰው ናቸው። ኮንግረሱ ውስጥ ለረጅም ጊዜ ቆይተዋል። የኢንዲያና ክፍለ ግዛት አስተዳዳሪም ሆነው ሰርተዋል። ፔንስ አስተዳደሩን ወክለው ከምክር ቤት አባላቱ ጋር ለመስራት ትልቅ እሴት ሊሆኑ የሚችሉ ይመስለኛል። ራንዲ ዲክሌኒ ግን ይልቅስ ይበልጥ አስፈላጊ የሚሆነው ፔንስ በግላቸው ያላቸው ሴቶች ናቸው። እነዚያ ጥሩ ባህሪዎች ያሏቸው ይመስለኛል። ደፋር፣ በስፋት ነገሮችን የሚያዩና ሁሉንም መነካካት ሳይሆን በተወሰኑ ጉዳዮች ላይ ትኩረት ማድረግ የሚችሉ ሰው ናቸው። በተንታኞች እምነት ለፔንስ እነዚህ ምርጥ ሁኔታዎች በትራምፕ አስተዳደር ሁለተኛው ሰው ሆነው ለማገልገል በደንብ ይረዷቸዋል። አድማጮች ልዩ ዝግጅታችን ይቀጥላል። የተሰናባቹ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በመጨረሻው የሥልጣን ዘመናቸው በተለያዩ የአደንዛዥ እጽ ለተወነጀሉ ለ330 የፌዴራል እስረኞች በትላንትናው ሐሙስ ምሕረት ሰጥተዋል። ይህን ያህል ቁጥር ያላቸው እስረኞች በአንድ ቀን ምሕረት ሲያገኙ ታዲያ በታሪክ የመጀመሪያ መሆኑ ነው። ያ ብቻም አይደለም አሉላ የቀድሞ ፕሬዚዳንት ኦባማ ምሕረት የሰጧቸውን እስረኞች ቁጥር ጠቅላላ ድምር 1715 ያደርሰዋል። ይህ ማለት ደግሞ በኦባማ ዘመን ምሕረት ያገኙ እስረኞች ቁጥር አስራ ሁለት ፕሬዝዳንቶች በድምሩ ከሰጡት የበለጠ ነው። ልክ ነው። አዲሱ በዚህ በሰላማዊ የስልጣን ሽግግር የሚታይ ባህል ተሰናባቹ ፕሬዝዳንት ባራክ ኦባማ በእግራቸው ለተተኩት አርባ አምስተኛው ፕሬዝዳንት በዋይት ሀውስ ኦቫል ኦፊስ በመባል በሚታወቀው ጽህፈት ቤት ውስጥ የሚተዉት ድብዳቤ አንዱ ነው። ያ ደብዳቤ መልካሙን ትግል በትጋት እንዲታገሉ አበረታ ታወታለሁ። አሜሪካውያን ሁላችን እንደ አባት፣ እንደ ጎረቤት፣ እንደ ጓደኛ በመሆን አብረን እጅ ለእጅ ተያይዘን በጋራ እንቁም። ይሄ ነው ተሰናባቹ ፕሬዚዳንት ለተተኪው ፕሬዚዳንት የተውት መልእክት ዋና ፍሬ ሀሳብ። ከዚህ ወጣ ብሎ ግን ኦባማ ለዩናይትድ ስቴትስ ህዝብ መልእክት ጽፈዋል። የተሻለ ፕሬዚዳንት የተሻለም ሰው እንድንሆን ወይም እንድሆን አደረጋችሁኝ ብለው ደስ የሚለው የዜግነት ግዴታ እንድትወጡትም እናንተን ማለታቸው ነው። አሳስባለሁ ብለዋል። ስርጭታችን ይቀጥላል። ወደ መገባደዱ እየተቃረብን ነው። ወደ ሌላ ጉዳይ እንለፍ። አድማጮች ዝግጅታችን ይቀጥላል። ተገባደደም አልመሰለኝም። አዲሱ ወደ ሀያ ደቂቃዎች ገደማ አሉን። ሌሎች በርከት ያሉ ዝግጅቶች አሉን፣ ሰዓቱ እንደፈቀደልን አሁን ለዛሬው ዕለት በዚህ በዋሽንግተን ዲሲ የጸጥታ ጥበቃ ለማረጋገጥ ከወራት በፊት ሲደረግ የቆየውን መሰናደው የተመለከተ ዘገባ ነው። የአሜሪካ ድምጹ አራሽ አራብ ሳዲ ያጠናቀረውን ዘገባ ቆንጂ ይዛ በየአራት ዓመቱ በዚህ ቀን እንደ ኤሮፓውያን አቆጣጠር ጥር 20 በሚውለው የፕሬዚደንታዊ ቃለ መሐላ ቀን የዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ልክ እንደ ዛሬው የታሪካዊው ቀን መድረክ ሆኖ ነው የሚውለው። ከአሜሪካ ዲሞክራሲ ታላላቅ መለያዎች አንዱ ለሆነው ለዚህ የሰላማዊ የስልጣን ሽግግር በዓል ጸጥታውን ለማስከበር የተለያዩ አካላት ላለፉት በርካታ ወራት በህብረት ሲሰናዱበት ከርመዋል። ያ ደግሞ የተሰናባቹንና የተረካቢውን ፕሬዝደንቶች ደህንነት በማረጋገጥ ይጀምራል። የዩናይትድ ስቴትስ የምስጢራዊ ደህንነት አገልግሎት መኮንን ብራያን ኤበርት ስለ ዝግጅቱ ያብራራሉ። የዚህ ዕለት የጸጥታ ጥበቃ የምስጢራዊ ደህንነት አገልግሎቱ ኃላፊነት ነው። ከህግ አስከባሪዎችና ከጦር ኃይሉ ጋር በአብሮነት ይህንኑ ያከናውናሉ። ቀደም ብሎም ከ900 ሺህ በላይ ህዝብ ይገኛል ተብሎ ተገምቶ ነበረ። እናም ትልቅ መሰናዶ መደረጉን የዩናይትድ ስቴትስ የምስጢራዊ ደህንነት አገልግሎት መኮንኑ አስረድተዋል። ትልቅ ዝግጅት ነው። ብዙ የሰው ኃይልና ሌላም የሚያስፈልገው ሁሉ ተመድቧል። ብዙ ሰው ነው የሚኖረው ነገር ግን እኛም የሚገባውን የሰው ኃይልና አስፈላጊውን ሁሉ ተሰናድቶ ጥሩ ቅድ ይዘናል። አብዛኞቹ ከሌሎች የሀገሪቱ አካባቢዎች የመጡ በሺዎች የተቆጠሩ አባላት ያሉት ግብረ ኃይል ተሰልፏል። የፕሬዝደንታዊ ሰልፍ ትርኢቱ የሚያልፍባቸውን መስመሮች ጥበቃ ስራ ላይ የተሰማራ ሲሆን የአገር ደህንነት ሚኒስቴር ደግሞ በተለይ ጸረ ትራምፕ የተቃውሞ ሰልፎች በመኖራቸው ህዝቡን አንዱ ከሌላው እንዳይጋጭ ጥበቃ የሚያደርጉ አሰማርቷል። ክሪስ ጌልዳርት የአገር ደህንነትና የአስቸኳይ ጊዜ አመራር አባል ናቸው። የእኛ ፍላጎት የሚመጣው ሰው ሁሉ ማለት የሚፈልገውን ብሎ ዋሽንግተን ዲሲ ውስጥ ማድረግ የፈለገውን በሰላማዊና ህጋዊ መንገድ አድርጎ መጨረሻ ላይ ሁሉም ደህንነቱ ተጠብቆ ወደየቤቱ መመለሱን ማረጋገጥ ነው። አመሰግነን። በዚሁ ጉዳይ ላይ ጥቂት ቆይታ እናርጋ። አዲሱ በነገር ላይ ዛሬ ወደ ቢሮ ስንመጣ መንገዱ እንዴት እንደሆን ታያለህ። ከባቡር ወርዶ ለመራመድ ፖሊስ ፍሪሁ ከቦን ነው የመጣ ነው እና ሰሎሞን ምናልባት እዛ ሰሎሞን ትሰማናለህ። ሰሎሞን መንገድ ላይ ይመስላል። የሰለሞን የጉዞ እርምጃዎች ናቸው የሚሰሙት። ሰለሞን አለ። ይኸው የትራፊኩ ብዛት፣ እሱንም እንግዲህ እኛን ለማናገር እንዳላስቻለ ነው የሚታየው። ካላገኘ ነው ወደ ኋላ ላይ መልሰን ለማምጣት እንሞክራለን። የጸጥታ ጥበቃውና ሁኔታውን የሚመለከተውን የመድረኩን በቦታ ያለውን ከውጭ የሚመለከተውን እንዲያቀብለን እንጠይቃለን። ሰለሞን አለ? ሰለሞን አለ? ጥሩ፣ በመሸጋገሪያ ሙዚቃ ሰለሞን እንጠብቃለን። እሱ ያኔም ካልመጣ ወደሚቀጥለው እናልፋለን። የጥበቃው ሂደት ይሁን የስልኩ መስመር ሰለሞን መልሰን አላገኘንም። ከቀናን ቆየት ብለን መልሰን እናመጣለን። ዶናልድ ትራምፕ በምርጫ ዘመቻቸው ወቅትም ሆነ የዛሬውን ቃለ መሐላ ከፈጸሙ በኋላ በዋሽንግተን ለውጥ አመጣለው ሲሉ ደጋግመው ቃል ገብተዋል። የሆነ ሆኖ ባለፈው ህዳር ወር ምርጫ በዲሞክራቷን ሂላሪ ክሊንተንን ካሸነፉ በኋላ የተፈጠረው የፖለቲካ ተቃውሞ አፍጦ ይጠብቃቸዋል ነው የተባለው። የአሜሪካ ድምፁ ብሔራዊ ጉዳዮች ዘጋቢ ጅም መሎን ያጠናቀረውን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች። ዶናልድ ትራምፕ በሀገሪቱ ዙሪያ እየተዘዋወሩ የመረጧቸውን ሰዎች በማመስገን ተግባር ከቀድሞዎቹ ተመራጭ ፕሬዚዳንቶች የተለየ መልክ አሳይተዋል። ትራምፕ በተጨማሪም ከቅርብ ጊዜያት ወዲህ ያልታየ አይነት መከፋፈል የተንጸባረቀበት የምርጫ ዘመቻ ከተካሄደ በኋላ ሀገሪቱን ማስተባበር እንደሚፈልጉ ተናግረዋል። መከፋፈላችንን ጠግነን በጣም በጣም የተከፋፈለችውን ሀገር አንድ እናደርጋለን። አሜሪካውያን ሲተባበሩ ለማድረግ የማይችሉት ነገር የለም ለማከናወን የማይቻል ሥራም ሆነ እውን የማይሆን ህልም የለም። ይሁንና ዛሬ ቃለ መሐላ በፈጸሙት ፕሬዚደንት ላይ ያለው ተቃውሞ ጠንካራ ነው። በቅርቡ በፍሎሪዳ እና በሌሎች በርካታ ከተሞች የተወካዮች ድምፅ በተሰጠበት ወቅት አንድ የትራምፕ ተቃዋሚ ትራምፕን አንፈልግም ስትል ተሰምታለች። ቮት ሳኒቲ ኤንድ ስታቢሊቲ ኖ ትራምፕ፣ አመዛዛኝነትንና መረጋጋትን ምረጡ ትራምፕን አትምረጡ። ዊስከንሰን ውስጥ ደግሞ ጸረ ትራምፕ ተቃዋሚዎች ድምጻቸውን አሰምተዋል። ይህ የኔ አሜሪካ ነው። ይህ የኔ አሜሪካ ነው። የትራምፕ ደጋፊዎች ግን ለአዲሱ ፕሬዝደንት እድል ስጡ ይላሉ። የቴክሳሱ ተወካይ ሪፑብሊካዊ ምክር ቤት አባል ኬቪን ብራዲ፣ ፕሬዚዳንት ኦባማ ከፋፋ እየነበሩ ይመስለኛል። ፕሬዚዳንት ትራምፕ ከምክር ቤት አባላትና በሀገሪቱ ዙሪያ ካሉት የተለያዩ ቡድኖች ጋር ተቀራርበው በማዳመጥ ሀገሪቱን አንድ ለማድረግ እንችል እንደሆነ እናያለን። ተስፋዬ ይህ ነው። ለፕሬዚዳንትነት ተወዳድሮ የነበሩት ሴኔተር በርኒ ሳንደርስ ግን ዲሞክራቶች ትራምፕን የተቻላቸውን ያህል እንዲታገሉ ጥሪ አድርገዋል። በህብረት ስንቆም፣ ዶናልድ ትራምፕም ሆነ ማንም ሰው ሊያቆመን አይችልም። አብረን ወደፊት እንግፋ። ሁላችሁንም አመሰግናለሁ። ትራምፕ ሀገሪቱን የማስተባበር ተግዳሮትን አስመልክቶ የሚያደርጉት ነገር ነው ወሳኝ የሚሆነው ይላሉ በብሩኪንግስ ተቋም የሚሰሩ ጆን ሁዳክ የተባሉ ተንታኝ It is incumbent upon him to start building bridges to the nearly 70 million Americans. ወደ 70 ሚሊዮን የሚጠጉትን እሳቸውን ያልመረጡት አሜሪካውያንን ለማቅረብ መሞከሩን መጀመር ይኖርባቸዋል። ትልቅ ተግዳሮት ነው። ሁሉም ፕሬዝዳንቶች ፊት የሚደቀን ተግዳሮት አይደለም። አዲሱ ፕሬዝዳንት እንዴት እንደሚይዙት ማየት ራሱ ወሳኝ ተግዳሮት ነው። ፕሬዝደንት ጆርጅ ዳብልዩ ቡሽም ዲሞክራቱን ተወዳዳሪ አልጎርን አከራካሪ በሆነ ምርጫ ባሸነፉበት ወቅት ተመሳሳይ ችግር ገጥሟቸው ነበር። በቃለ መሐላ ወቅት ባደረጉት ንግግር ታዲያ ሀገሪቱን ለማስተባበር ቃል ገብተዋል። አድማጮች ስርጭታችን ይቀጥላል ሰለሞን ተሳክቶልን ተገኝቶ ከሆነ የጸጥታ ጥበቃውን የሚመለከተውን አዲሱ አንድ ሁለት ጥያቄዎች ለሰለሞን ኖርወር ሰለሞን አለ አለሁኝ አለሁኝ ትሰሙኛላችሁ ቅድም ጠፋህብን እንኳን ደህና መጣህ እንዴት ነው መንገዱ እንዴት ነው ጸጥታው እንዴት ነው ጥበቃው እንዴት ነው አንተስ ምን ደረሰብህ ምን አገኘህ ምን አየህ ምን ሰማህ እኔ ደረሰብኝ ነገር የለም ምንም ከሌሊት ጀምሮ እዚህ ነው ያለሁት ሁኔታውን ለመከታተል እና እንዳላችሁት የጸጥታ ጥበቃው እናንተም እንደምታውቁት እጅግ በጣም የተጠናከረ ነው። በከተማይቱ ውስጥ በተለይ ደግሞ በዚህ በተወካዮች ምክር ቤቱ አካባቢ ያለው ጥበቃ ከፍተኛ ነው። በርከት ያሉ የጸጥታ ሰዎች ነው ማየው። በየህንፃው ላይ አልሞ ተኳሾች አሉ። ሄሊኮፕተሮች በስፋት ይመላለሳሉ። በርከት ያለ ቁጥር ያላቸው ሄሊኮፕተሮች ናቸው አካባቢውን እየቃኙ ያሉት። አካባቢው በረጃጅም አጥሮች እየታጠረ ከመሆኑም በላይ በተለያዩ ቦታዎች ላይ ፍተሻዎች አሉ። ፍተሻ ባይኖርም ደግሞ እንደዚሁ ማንነትን ለመጠየቅ መታወቂያ ይጠየቃል። ከዛ በተረፈ ግን ከተለያዩ ምንጮች አሁን እዚህ ሆኜ እየተከታተልኩኝ እንዳለሁትና እና እንደሰማሁት በዋሽንግተን ዲሲ እና አካባቢ ጥበቃው አልፎ በባህርም በአየርም ነው እየተካሄደ ያለው። ማንኛውም የዋሽንግተን ዲሲን የአየር ክልል ያለ እውቅና ጥሶ ለመግባት የሚሞክር ቢኖር አፋጣኝ እርምጃ ለመውሰድ በመሬትም በማንኛውም መንገድ ነው። ከዛ በተረፈ ግን በዓለም ዙሪያ ያሉ የዩናይትድ ስቴትስ ጦር ኃይሎች በሙሉ ተጠንቀቅ ላይ ናቸው። ዛሬ ይህንን የፕሬዚደንቱን የምረቃ ቀን ምክንያት በማድረግ ከዚህ የቅርብ የጸጥታ ጥበቃ በተጨማሪ ነው የምልህ። እርግጠኛ ነኝ በዛ አካባቢ የሚካሄዱ ተቃውሞዎች ጸጥታ ብዙም አላናጉም አናግተው ይሆን የታዘብከው ነገር አለ እነዚህ ተቃውሞች እኔ ከዚህ በ ተቃውሞቹ ባሉበት አካባቢ አይደለም ያለሁት። ስነ ስርዓቱ በቀጥታ እየተካሄደ ባለበት ቦታ ነው ያለሁት። ግን በተለያዩ ሁኔታዎች የምንከታተልባቸው መንገዶች አሉ። ተቃውሞቹ ቀደም ሲል የታወቁ እንደሚካሄዱ ተመዝግበው የነበሩ ስለሆኑ በግልጽ በዚህ አካባቢ ያየናቸው ተቃውሞች የሉም ለትራምፕ የሚሰጥ ድጋፍ ድምጽ በስተቀር ራቅ ብሎ ግን የነበሩ እንደነበሩ ሰምተናል። ጥሩ ነው፣ ሰሎሞን እናመሰግናለን። ጊዜያችን ከደረ በቃ እንገናኛለን። ናዛ፣ መልካም በነገ በአየር ስርጭት መለሳለህ አድማጮች አዳማጮች፣ ፕሮግራማችን ይቀጥላል። የዛሬውን የዩናይትድ ስቴትስ የስልጣን ሽግግር ትውልድ ኢትዮጵያውያን እንዴት ይመለከቱታል? አጥር ያለ አስተያየት የሰጡ ሁለት እንግዶችን ይዘናል። ያነጋገረቻቸው መስተዋት አርጋው ነች። የዲሞክራት ደጋፊው አቶ ያዴሳ ዘውገ ቦጂያ እና የሪፐብሊካኑ ደጋፊ አቶ መስፍን በሽር ናቸው እንግዶቻችን። ሁለት እንግዶች ይዘናል። እንግዲህ ኢትዮጵያውያን ናቸው የዲሞክራቱ ደጋፊ አርቲስት ያዲስ አዘው ዘውግ ቦጂያ እና የሪፐብሊካን ደጋፊ አቶ መስፍን በሽር ናቸው። ሁለቱንም እንግዲህ መስመር ላይ ያሉ ይመስለኛል። እንደምናመሻችው ገና እሺ፣ እንኳን ለዚህ ቀን አበቃችሁ እንግዲህ ሁለታችሁም። እንግዲህ ዲሞክራሲና የስልጣን ሽግግር ምን ይመስላል አሁን እየተመለከትን ያለነው ነገር እንደው በእናንተ አይን ምን ይመስላል? አጠራጠር አድርጋችሁ ብትነግሩኝ መጀመሪያ የዲሞክራቱ ደጋፊ አቶ ያዴሳ ላስቀድም በእውነቱ ስለ ስለሰጣች እንድናመሰግናለሁ የሰላማዊ የፖለቲካ የስልጣን ሽግግር ማየት በእውነቱ ሞስ ሁላችንም ሀገራችን ከሚወጣንበት ዋናው ምክንያት ስለሆነ ደስ ይላል። ማንም ዲሞክራት ሆን ሪፐብሊክን ያሸንፍ፣ ግን እንደዚህ ልዩነትን ተቻችሎ ስልጣን አሳልፎ በሰላማዊ ልክ አሳልፎ ሰጥቶ የሚቀጥለውን ፕሬዚደንት መደገፍና መርዳት ለሀገሪቷም ለዜጎቿም ጥሩ ነው ብዬ ስለማስብ በጣም ደስ ይላል። እንግዲህ አቶ መስፍን በሽርን ደግሞ ሊያስከትል ዲሞክራሲና የስልጣን ሽግግር በእርሶ አስተያየት ምን ይመስላል? እርሶ ደግሞ የሪፐብሊካኑ ደጋፊ ነዎት። እንኳን ደስ አለት። ይሄ ለእርሶ የደስታ ቀን ነው። ታንኪዩ፣ ይህንን እድል ስለሰጥታቸውኝ በጣም አመሰግናለሁ። እኔም በጣም ደስ ብሎኛል በዚህ ሀገር ውስጥ ምንም እንኳን የአይዲዮሎጂና የአንዳንድ ነገሮች ልዩነት ቢኖርም የፓወር ትራንስፈሩ ፒስፉል በመሆኑ ለሌሎች ለእኛም ለአፍሪካን ሀገሮች ሁሉ ምሳሌ የሚሆን የሚገባው ነው እና ሁላችንም እንኳን ደስ አላችሁ እላለሁኝ። ዲ ከአፍሪካ ጋር በተገናኘ የምትሉት አስተያየት ካለ የወብ እንግዲህ የአፍሪካን ሀገሮች ግድ መማር ያለብን ነገር በዚህ አጋጣሚ ምንድን ነው የህዝብ ዲሞክራሲ ሲባል የህዝብ ድምጽ ስለሆነ ህዝብ በመረጠና አንድን ሰው ባሸነፈ ጊዜ ያንን ተቀብለን ለሚቀጥለው ሰው ጋር አብሮ ለመስራት ከዚህ ትምህርት መውሰድ አለብን እና ቁልፉ የዲሞክራሲ ለውጥ መሳሪያ ሀይል ፓወር ፖለቲካ ሳይሆን፣ አንዳችን ለአንዳችን ቦታ ለቀን እና ተሰማምተን እና ተከባብረን የምንሰራበት ዓለም መፍጠር ስለሆነ ከዚህ የምንወስደው ትምህርት እሱ ነው ብዬ። እሺ፣ አቶ መስፍን በሽርስ አጠር አድርገው በጣም ደስ የሚል ነገር ምንድን ነው ፒስፉል የሆነ ትራንስፈር ኦፍ ፓወር መኖሩ ለሀገራችንም ለኢትዮጵያም ራሱ በጣም ትልቅ ምሳሌ ይሆናል ብዬ ገምታለው ምክንያቱም የህዝብና የሀገር ጉዳይ እንጂ የኢንዲቪዥዋል ወይም ደግሞ የትራምፕ የሚሆን ማንም ይሁን የዛ አይደለም እና ሁላችንም ለአንድ ሀገር የምንኖርባትን ቤተሰቦቻችንን፣ ልጆቻችንን የምናሳድግባትን ጥለናት የመጣንበትን ሀገር ሁሉ አንድ ላይ ሆነን ተባብረን የአይዲዮሎጂ ልዩነት ቢኖር ሀገራችን እንደዚህ አይነት እድል እንዲያጋጥማት እኔ በጣም በጣም የምመኘው ነገር ነው እና አይሆፕ ለሀገራችንም መሪዎች ትልቅ ትምህርት ይሆናቸዋል ብዬ ገምታለሁ። ሁለታችሁንም በጣም ነው አመሰግነ ዝግጅታችን ወደ ማገባደዱ ተቃርበናል። በርከት ያሉ ዝግጅቶች እጃችን ላይ ቢኖሩም ደቂቃዎቹ እያለቁ ነው። አዲሱ ለዝግጅታችን ማጠቃለያ ወደ ሰለሞን ከመመለሳችን በፊት የህግ አስፈጻሚው የህግ ተርጓሚውና ጠቅላይ ፍርድ ቤቱ ሶስቱ የመንግስት አስተዳደሮች አንዱ ሌላውን የሚቆጣጠሩበትን በተመለከተ አንድ ሁለት ነጥቦች እንበል። አዲሱ መልካም፣ እነዚህ ሶስት ክፍሎች ምንድን ናቸው? በምክር ቤት ውስጥ አንዱ የህግ አውጪው የህግ አውጪው አለ። ሌላው ደግሞ የአስፈጻሚው አለ እና ተርጓሚው አለ። የእነዚህ ስልጣን እንዳልከው በትክክል ይሄ ባላንስ ኦፍ ፓወር የሚሉት የስልጣን ሚዛናዊነት እንዴት ይካሄዳል? ቀጥል፣ ለአንተ መጀመሪያ እድል ስጥ ነው። መልካም አዲሱ፣ ቀደም እንዳል ብለህ እንደጠቀስከው ነው የፌዴራሉ መንግስት አመራሩ ፕሬዚዳንቱን ጨምሮ በተለያዩ የመስሪያ ቤቶች ውስጥ የሚገኙት የፌዴራል ባለስልጣናት አስፈጻሚዎች ናቸው። ህግ እንዲፈጸም፣ ስራ እንዲሰራ ያደርጋሉ። የህግ አውጪው ምክር ቤት ዋናውን ቁልፍ የሚጫወተው ሌላ አካል ነው። የምክር ቤት አባላት፣ የሁለቱ ምክር ቤት አባላት የሚያደርጉት ነው። ህግ ያወጣሉ፣ ያረቃሉ አንዱ ሌላውን የሚቆጣጠርበት አንደኛው ጋር የገዘፈ ኃይል ተቀምጦ ከህግ ውጭ የሚፈጸሙ ነገሮች እንዳይደረጉ ለማድረግ ነው። ሌላው የህግ ተርጓሚው ጠቅላይ ፍርድ ቤቱ ህገ መንግስት መከበሩን ያረጋግጣል። ትርጉሞችንም ህግም የሚተረጉመው አንድ ህግ ከረቀቀ ከወጣ በኋላ በ የህግ ተርጓሚ ወይም በጠቅላይ ምክር ቤቱ ነው እና እነኚህን ሶስት አካላት አዲሱ፣ እንደው ለመንደርድር ያህል ከመጥቀስ ያለፈ በጣም አስፈላጊ የሆነ በዩናይት ስቴትስ የአስተዳደር መዋቅር ውስጥ ምን አይነት ገጽታ እንዳላቸው ባለሙያ ጋብዘው የሚወያዩበት ትልቅ ርዕስ ነው። ያን በተግባር ሲውል በትዕይንት ያየን ይመስላል። ዛሬ ዋናው ደግሞ ይሄንን የምናረገው ለትምህርታዊነቱ ነው። በአንድ ሀገር ውስጥ አንድ መንግስት አንዱ የመንግስት ባለስልጣን ወይም አንድ የመንግስት ክፍል ያደረገውን ሌላው የመንግስት ክፍል እንደማይሽረው የሚሽርበትም ቢኖር ህግ አለው፣ መሰረት አለው። ቬቶ የማድረግ ወይም ድምጽን በድምፅ የመሻር ስልጣን አላቸው ፕሬዚዳንቱ። ያን ለማድረግም መሰረት አለ፣ ህግ አለ። መልሶ ለመቀልበስም ምክር ቤቱ እንዲሆዋለው እንዳልነው፣ በሌላ ጊዜ በሰፊው ብንመለስበት ይበጃል። ወደ መጨረሻው ድምፅ ወደ ሰለሞን እንመለስ። አዲሱ እንሸጋገራ በዚህ ሰሎሞን እንግዲህ፣ አየሩን አብረን ጀምረናል። ለመሰናበት ወደ አንተ መጥተናል። እሺ፣ ብጅህ ቀመን። በጣም ጥሩ ነው። እንግዲህ ቀደም ሲል በዘገባችን ላይ እንደ ጠቀስነው ዛሬ ልክ እኩለ ቀን ላይ ጥር ዐሥራ ሁለት ማለት ነው በዩናይትድ ስቴትስ መንግሥት ተቀይሯል። አዲስ ፕሬዚደንት ወደ ወደ ዋይት ሀውስ ገብቷል። ሚስተር ትራምፕ ቃለ መሃላቸውን የፈጸሙት በዋና ዳኛ ጃን ሮበርትስ እየተመሩ ነበረ። ትራምፕ ንግግራቸውን ከምረቃ በኋላ ያደረጉት ንግግር አንዳንድ የፖሊሲ ጉዳዮችን የያዘ ነው። የመንግስትን ስልጣን ከአንድ ፓርቲ ወደ ሌላ ፓርቲ፣ ከአንድ ፕሬዝደንት ወደ ፕሬዝደንት ሳይሆን ከዋሽንግተን ወስደን ለእናንተ ለህዝቡ መልሰናል ብለዋል ሚስተር ትራምፕ። ከዛ በተረፈ የቀደሙትን ፕሬዝደንት ባራክ ኦባማንና ባለቤታቸውን በአድናቆት ጠርተው አመስግነዋቸዋል። እንግዲህ እስካሁን ድረስ በነበረው ሁኔታ አሜሪካውያን ተገፍተዋል፣ ተረስተዋል። ካሁን በኋላ ይሄ አይደገምም ብለዋል ሚስተር ትራምፕ። የውጭ ግንኙነትንም አስመልክቶ እኛ መሰረተ ልማቶቻችን እየደቀቁ እየላሸቁ፣ እርዳታ ለውጭ ገንዘብ ለውጭ እንበትናለን ብለዋል። ስለዚህ አሁን ወደ ራሳችን ወደ ውስጣችን እንመለሳለን፣ አሜሪካ ትቀድማለች ካሁን በኋላ ብለዋል። መሰረታዊው ነገር ይሄ ነው ብለዋል። ሁሉም ነገር ከአሜሪካ ጥቅም አኳያ ብቻ ነው ካሁን በኋላ የሚታየው ብለዋል። ከዛ በተረፈም የአሜሪካን ዕቃ እንገዛለን የአሜሪካ አሜሪካውያንን እንቀጥራለን ብለዋል። ከአክራሪ እስላማዊ ሽብር ፈጠራ ብለው ከጠሩትም ጋር እንደዚሁ ውጊያቸውን እንደሚቀጥሉ ጦርነታቸውን እንደሚቀጥሉ ተናግረዋል። ሚስተር ሚስተር ትራምፕ በተረፈም የእኛን አስተዳደር በሌሎች ላይ አንጭንም፣ አርአያነታችንን እንዲከተሉ ግን አንጸባርቆ እንዲታይ እናደርጋለን እንጥራለን ብለዋል። እንግዲህ ፕሬዚደንት ትራምፕ ሰፊ ንግግር ነው ያደረጉት በዛሬው የቃለ መሀላ ስነ ስርአት ላይ። ከሳቸው ቀደም ብሎ ሚስተር ፔንስ እንደዚሁ ንግግር አድርገዋል። ሰአታችን አበቃ መሰለኝ። ሰሞኑን እንመለሳለን። ሰለሞን እናመሰግናለን። እንዳልከው ሰሞኑን እንመለሳለን በርካታ ወያ አነጋጋሪ ርዕሶች አሉ። አንተም በሌሎች ዘገባዎች እንደምትመለስበት ውይይቶችን ባለሙያዎች እንጋብዛለን። እግዚአብሔር ይስጥልን ሰለሞን፣ መልካም ቆይታ። እግዚአብሔር ይስጥልን። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ዘወትር በየእለቱ ከ3 እስከ 4 የሚያሰማውን ፕሮግራም የዛሬውን እዚህ ላይ ፈጸመ። ያስተናገናችሁ አሉላ ከበደና አዲሱ አበበንን። የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም ደህና እደሩ።